I'm watching! አስትሮባስ ኢትዮጵያ ከአምስት ዓመት በፊት የተጀመረ ጠያቂና ጉጉ ወጣቶችን ለመፍጠር የሚሰራ አመታዊ የጉዞ መርሃ ግብር ነው። መርሃ ግብሩ በየዓመቱ ከአስራ አምስት በላይ ሳይንቲስቶች፣ የፈጠራና የጥበብ ባለሙያዎችን በመያዝ ወደ ተለያዩ የኢትዮጵያ ክፍሎች በመጓዝ ከአንደኛ ደረጃ ትምህርት ቤት እስከ ከፍተኛ የትምህርት ተቋማት ውስጥ ያሉ ወጣቶችን በማግኘት የውይይት የጥያቄና መልስ እንዲሁም የሙከራ ሂደቶችን አብሮ በማሳለፍ ወጣቶችን ለማነቃቃት ይጥራል። የአስትሮባስ ኢትዮጵያ ቡድን መስራች አስትሮፊዚስቱ እና የመረጃ ሳይንስ ባለሙያው ያበባል ታደሰ ስለ አስትሮባስ አጀማመድ እንዲህ ያስረዳል። ጀማመሩ አስትሮባስ የሚያስባለው አስትሮ ከአስትሮኖሚ ጋር ኢቨንት ይሄዳል። የመጀመሪያ ስንጀምረው መጀመሪያ ላይ ያየ ነው። ሴኔጋል ውስጥ ያለ አንድ ፕሮጀክት ነበረ አስትሮ ትራክ ወይንም እንደዚህ የሚባል ስሉ የሆነ የፈረንሳይ ያኖች ናቸው ዛ የሆኑ ሰዎች ጀስ ቴሌስኮፖች ይዘው በዳካር ውስጥ ሲሄዱ ያለ አንድ በአስትሮኖሚ ላይ ያለ የኢሜል ግሩፕ ነበረ። ያንን የሆነ ጊዜ ሜሉ ደርሶኛችን ኢሜል ሳይ በጣም ልጆቹ ቴሌስኮፕ አይተው የነበራቸው የስሜት ፊታቸው ላይ የሚታየው ፈገግታ እናንተ በጣም በጣም ስቦኝ ስለነበረ እንዲሁም የኔ አክሷር ወደ አስትሮኖሚ ያስገባኝ የመጀመሪያ አዲስ አበባ ዩኒቨርሲቲ አራት ኪሎ ስማር የቴሌስኮፕ ነበረ ላ የሆነ ዳቲንግ በረጅም ጊዜ በሰባዎቹ አካባቢ የነበረ አራት ኪሎ የሆነ አንድ ቴሌስኮፕ ነበር። እሱን ጠግነን የመጀመሪያ ጊዜ ጨረቃ አንሳይ በጣም የተሰማኝን ስሜት አረሰውም። እሱ ብቻ አይደለም። እኛ ጠግነን ሆኖ ያንን ቴሌስኮፕ አውጥተን ባስኬትቦል መጫወቻ ሜዳው ላይ ተማሪዎቹ ሌሎች ስናሳይ የነበረው ትልቅ እጅግ ስሜት ከፍተኛ ነበር እና ያንን ስያ ስላስታወሰን ይሄኛውን ለምን እኛ ኢትዮጵያ ውስጥ አናደርገውም? ወዲያውም አክቹዋሊ ኢሜይል ላኩኝ ለኢትዮጵያኖች ሌሎች ለማቃቸው ኢትዮጵያኖች አስትሮኖመሮች እና ልምድ ነው እያሳየን የማናረገው የሚለው ሶ በዛ ተነስቶ ፕሮጀክት ተጻፈ። ከነዛ ፕሮጀክቱ በኢንተርናሽናል አስትሮኖሚካል አስትሮኖሚ ፎር ዲቨሎፕመንት የሚባል ፕሮግራም ነበረ። እነሱ በየአመቱ የሚያወጡ ጥሆን ነበር። በዛ ላይ አንድ የሆነ አንድ ግራንት አስሸነፍን እና ያን ወቃ ላይ ሁለት ሺ አስራ አምስት ነው አክቹዋሊ ለሁለት ሺ አስራ ስድስት ውስጥ ላይ እንዲሆን ነው። ዘንድሮ ለሶስተኛ ጊዜ ለአስር ቀናት የሚቆይ ጉዞ ወደ ጂንካ ከተማ ለማድረግ እየተዘጋጁ መሆኑን የገለጸው ያብባል። ጉዞው የተለያዩ ምርምርን የሚያበረታቱ እንደ ቴሌስኮፕ ሮቦት፣ እንዲሁም የጥበብ ውጤቶች የሚካተቱበት እንደሆነም ያስረዳል። ሁሉንም እያንዳንዱ እዚህ ቦታ ላይ የሚመጡትን እነዚህ ተጽዕኖ ፈጣሪዎች ምንድነው የጠየቅናቸው ወደ አስራ አራት አመታችሁ ሄዱና በእናንተ ሰፈር ይሄ ቢመጣ ምንም አይነት ነገሮች ቢያሳዩችሁ ይስቧቸዋል፣ ለአሁናችሁ ጠቃሚ የሆነ ስንት ይሰጧቸዋል የሚለውን እንዲያስቡበት ነው። የመጀመሪያ ወጥናችን እኛ ምክንያቱም የተለያየ ፊልድ ላይ የተለያየ ስለሆነ ሌላ አይነት ተጽዕኖ አይደለም የምናደርገው። በቃላቂ ዋናው አላማው በአንድ ጊዜ በአንድ ቀን ነው። ምናልባት አንድ ቦታ ላይ ብኖሩ በዛም በአንድ ቀን ውስጥም ዝግጅቱ ምናምኑ ብሎ ላይክ እንደሆነ በቃ እንደ ኤክስፖ ነገር ሆኖ ለምሳሌ ከሶስት ሰዓት በላይ አንገናኝ። እዛ ሶስት ሰዓትም ደግሞ አንድ ሳንድ አንድ ተማሪ ስሜት ያነቃብቶ ወደዚህ ያላደለበ እንደዚህ ነው ለካ የሚታሰበው። እንደዚህ በቀላሉ ነገሮች ከነበረበት ወደ የሚቀጥለው ነጥብ መምጣት ይችላሉ የሚለውን እና ደግሞ ለማሰብ ጉጉት ማግኘት ወይም ደግሞ ለማሰብ ስንድረስ የአስተሳሰብ ስትራቴጂዎችም ሊለዋወጡ ነው የሚያደርገው ሰው እዛ ስንድረስ በዚህ ክልጭ ውስጥ አንድ ዩኒቨርሲቲ ላይ ነው ብዙ ጊዜ የምንሰራው ጥያቄና ጥያቄና መልስ የዝም ብሎ ማስተማሪያ የተለመደው አይነት ሳይሆን በቃ ጥያቄ በጥያቄ ነው ቢጀመረው። ለምሳሌ አሁን አንደኛው አርቲስት አንደኛው ፎቶግራፈር ያደረገው ያነሳቸውን ፎቶግራፎች አድርጎ ይኸው እስኪ ምን ይታያቸዋል? ሌላኛው በአስትሮኖሚው ላይ አካባቢ ለምሳሌ ቴሌስኮፖች ይዘ ስለምንጓዝ ቴሌስኮፖቹ እንዴት እንደሚሰሩ ከፋፍቶ ማሳየት፣ ከፋፍቶ ማስጠገን ሊሆን ይችላል። በፋሽን ዲዛይነሩ ፋሽን ዲዛይነሯ ልብስ ራሱ አንድ ላይ አብስትራክት ሲሆን እንትምስ ፔፐር ላይ እንዴት ወይም ወረቀት ላይ እንዴት እንደሚሰር ከዛ ተጀምሮ እንዴት ወደ ልብስነት እንደሚሄድ ሊሆን ይችላል። አብዛኛው ግን እነዚህ የሆነ ከዛው አካባቢያቸው ካለው አስፈላጊ ነገሮች ጋር ሪሌት ማድረግ ነው፣ ወይም ደግሞ ማቀናጀት ማለት ነው። ያብባል በጉዞ ወቅት ወጣቶቹ ላይ የሚያዩት ጉጉትና መነቃቃት ስራውን ለማስቀጠል የሚገፋ ሀይል ነው ይላል። ያ ምላሹ አብዛኛው ሰው ይሄ የመጨመሪያው ቴሌስኮፕ ጨረቃ ነው ያየበት ጁፒተር ነው ያየበት ሊሆን ይችላል፣ ወይንም ስልኩን ከመሄድበት ውጭ ወጥቶ ቴክሶች ዝም ብለን ነው የሚመስላቸው። ይሄ እንደዚህ ሮቦት ነው ለማለት ሳይሆን ላይክ ላዩ ላይ እንዴት ነው፣ ለምሳሌ እየተጓዘ ኢንተር ከዛ ከሮቦቱ ጋር ሲገናኙ የሚኖራቸው እና እኛ የምናደርገው ጥለ ጥያቄ ነው የምንጠቀምበት። ለምን እንዴት ሊሆን ይችላል የተማሩትን እንዲፈትሽ ነው። እና ለምሳሌ አላባ ላይ አላባ አንደኛ ነቢያ ምትባል፣ ዶክተር ነቢያ አስትሮፊዚስት ነች። እንደውም ማክሳ ሴቶች የመጀመሪያ ኢትዮጵያ አስትሮፊዚስት ነች እና ዶክተር የሆነች እሷ አላባ ነው የተማረችው። እዛ አካባቢ ብዙዎቹ የሆነ ያው አይተውም ሰምተውም አያውቁም፣ እንደዛ ከዛ ተወልዶ እዚህ ደረጃ ላይ ደርስና እሷን ሳይዋት እንደ ሴቶቹን በቃ የሚያናግሯት ነው።

አስትሮባስ ኢትዮጵያ በተጨማሪም ከዩኒቨርሲቲዎች ጋር እና እንዲሁም በሳይንስ ዙሪያ ከሚሰሩ ተቋማት ጋር በትብብር የሚሰራ ሲሆን በየአካባቢው ከሚገኙ የእደ ጥበብ ባለሙያዎች ጋርም የሚተባበር መሆኑን ገልጿል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ